ድርጊቱ ከተፈጸመ ቀናት ቢያስቆጥርም አሁንም እያነጋገረ ነው። ከጉዳዩ ጋር የሚዛመዱ ሌሎች አዝማሚያዎችን ጨምሮም የዋሽንግተን ፖስት ጋዜጣን ሰሞኑን በሰፊው ለመዳሰስ የበቃ ርዕስ ነው። የንግግር ነጻነት በማንም የማይቸር በማንም የማይደፈር ሰብአዊ መብት ነው ሲሉ ይንደረደራሉ። የኢትዮጵያ መንግሥት የቴዲ አፍሮን የሙዚቃ ኮንሰርት መሰረዝ ተንተርሶ ሰሞኑን ለኢትዮጵያው ፕሬዚደንት ሙላቱ ተሾመ ግልጽ ደብዳቤ የጻፉ አንድ የካናዳ ፓርላማ አባል፣ ለአዲስ ዓመት መግቢያ ሊካሄድ ታቅዶ የነበረው የድምፃዊ ቴዲ አፍሮ የሙዚቃ አልበም ምረቃ በባለሥልጣናት የመሰረዙን ዜና አስመልክቶ ደብዳቤውን የጻፉት የካናዳው ፓርላማ አባል የመንግሥቱ እርምጃ የዜጎችን መሰረታዊ የሰብአዊ መብቶች የሚጋፋ በመሆኑ መቀልበስ አለበት ብለዋል። ሀገራቸው ለኢትዮጵያ የምትሰጠውን እርዳታ በእርግጥ ለተጎጂው የሚደርስ መሆኑን ለማረጋገጥ የሚሹ መሆናቸውንም የካናዳው ምክር ቤት አባል ጨምረው ገልጠዋል። አሉላ ከበደ ነው ያነጋገራቸው። ዓለም ለኢትዮጵያዊ የሙዚቃ ኮከብ የአድናቆት ፍቅር ቢቸረውም የገዛ አገሩ መንግስት ግን ግድ የለውም ይላል በመግቢያው የተጠቀሰው የዋሽንግተን ፖስት ጋዜጣ ከትላንት በስተያሁድ በዓለም አቀፍ አምዱ ያስነበበው ጽሑፍ ርዕስ በግርድፉ ወደ አማርኛ ሲመለስ፣ የቴሊ ጉዳይ የዋሽንግተን ፖስትን ብቻ ሳይሆን በአዲሱ ዓመት ዋዜማ ሰሞን ሊካሄድ ታስበው የተሰረዘው ዝግጅቱ የሌሎችንም ቀልብ እንደሳበ ነው። ሚስተር አሌክስ ነዳል ለፕሬዚዳንት ሙላቱ ተሾመ በጻፉት በዚህ ግልጽ ደብዳቤያቸው ሙዚቃና ሌሎች የኪነ ጥበብ ስራዎች የአገርን አያያዝና ሁኔታ ሁነኛ ማሳያዎች ናቸው ይላሉ። በቅርቡም የድምፃዊ ቴዲ አፍሮ የአልበም ምረቃ የሙዚቃ ትርኢት መሰረዙ የዚህ ችግር ነጸብራቅ ነው ይላሉ ስለ ደብዳቤያቸው ዓላማ ሲያስረዱ the purpose of my letter was to raise concern with the uh, cancellation of uh, shows uh, by Teddy Afro and also to raise concern with የደብዳቤ ዋና ዓላማ የቴዲ አፍሮ የሙዚቃ ሥነ ሥርዓት መሰረዝና እንዲሁም ባለፉት ቅርብ ዓመታት በኢትዮጵያ የሚታየው መብት ጥሰት እንዳሳሰበን ለመግለጽ ነው እነኝህን መብቶችና ርዕሰ ጉዳዮች አስመልክቶ በአገራቸው ፓርላማም ሆነ በዓለም አቀፍ መገናኛ ብዙኃን በግልጽ በመናገር የሚታወቁ መሆናቸውን የተናገሩት የካናዳው ፓርላማ አባል በተለይም ደግሞ ይህን መሰል የመብት ጥሰቶች ከግብር ከፋዩ ካናዳዊ በሚሰበሰብ ገንዘብ በሚረዱ እንደ ኢትዮጵያ ባሉ የካናዳ ወዳጅ አገሮች ውስጥ ሲፈጸም እነኝህን ጥያቄዎች በቀጥታ ለማንሳት የሚገፋፉ መሆናቸውን አስረድተዋል። Ethiopia receives a lot of funding from the government of Canada, from the people of Canada, and uh, we want to make sure those dollars are reaching ኢትዮጵያ በየጊዜው ከፍተኛ መጠን ያለው እርዳታ ከካናዳ መንግሥትና ሕዝብ ታገኛለች። በቅድሚያ ያ እርዳታ ለታሰበላቸው በረሃብ አለንጋ ለሚገረፉት ተረጂዎች መድረሱና የሰዎች መብት መጠበቁን ማረጋገጥ እንሻለን። በእርግጥ የምናየው የሰብአዊ መብት ረገጣ ግን በተዘዋዋሪም ቢሆን ያን ዓይነት አመኔታ እንድናሳድር የሚያግዝ አይደለም። በዚህ ግልጽ ደብዳቤም እነኚህና መሰል ርዕሰ ጉዳዮች ላይ የሚያተኩሩ ሥራዎቹ የዜጎቹን ነጻነት፣ አንድነት ተምሳሌት በሆነው ቴዲ አፍሮ እንደ አንድ ሰብዓዊ ፍጡር የንግግር ነጻነት መብቱ መከበሩን ማረጋገጥ እንወዳለን። ይሁንና ያ አይደለም የሆነው ሚስተር ሀገርና መንግስት ለሕዝቡ፣ ለዜጎች ፍላጎት እንጂ ለመንግስቱ ፍቃድና ፍላጎት አይደለም የሚቆሙት። እነኚህ መብቶች ባልተከበሩበትም ዲሞክራሲ ብሎ ነገር የለም ይላሉ። ዲሞክራሲ፣ ፋሽዝም፣ ዲክቴተርሽፕስ እነኝህ ዴሞክራሲን ከአምባገንነትና ከፋሽዝም የሚለዩ ቁልፍ ቁልፍ እሴቶች ናቸው እነኚህም የሚነግሩን አገርና መንግሥት የሚቆሙለት ግብር ከፋዩ ሕዝብ ቤተሰቡን ለማስተዳደር ደፋቀና ለሚለው ዜጋ እንጂ ለመንግሥቱ አለያም ለሀገሪቱ መሪ የግል ፈቃድና ፍላጎት አይደለም የሕዝብን መብት ማስጠበቅ ያ ነው የመንግሥት ዓላማ የዜጎችን የመናገር፣ የመጻፍ፣ የመፍጠር ነጻነት ስትገድብ፣ የመሰብሰብ መብት ሲነፍግ፣ መንግስቱ ከዜጋው በላይ ባለመብት ያሻውን የማድረግ ሥልጣን ያለው ነው እያልን ነው። እንደ አንድ ሰብአዊ ፍጡር እንደ ግለሰብ እንደዚህ አይደለም የማምነው። ያ ሆኖ በተገኘበት በኢትዮጵያም ሆነ በዓለም ዙሪያ የትም ቢሆን እነኛ መብቶች እንዲከበሩ መታገል አለብን ብያምናለሁ ሚስተር ነዳል ግልጽ ደብዳቤውን ከጻፉላቸው ከኢትዮጵያው ፕሬዚዳንት ሙላቱ ተሾመ ቢሮ የተሰጠ ምላሽ እስካሁን ያለመስማታቸውን ይናገራሉ። ከግብር ከፋዩ ካናዳዊ በሚሰበሰብ ገንዘብ የሚረዱ አገሮች አገሩ ካናዳ ቆማላቸዋለች ላሏቸው ሴቶች መዋላቸውን ማረጋገጫና ማስጠበቂያ አንዳች በስራ ላይ የዋለ ሥርዓት ወይም አሰራር ይኖራቸው ይሆን በሚል ለቀረበላቸው ጥያቄም ሚስተር ነዳል ሲመልሱ አገራቸው በቀጥታ ለአገሮች የምትለግሰውም ሆነ በተዘዋዋሪ በተባበሩት መንግስታትና በተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት አማካኝነት የምትሰጠው እርዳታ ለታለምበት መድረሱን ለማረጋገጥ ግን እንሻለን ነው የሚሉት። በድጋሚ ምንጊዜም ስለ ሕዝብ እንጂ ስለ መንግስት አይደለም። በየትኛውም ዓለም አቀፍ ተራዶ ስንሳተፍ የትኛውንም ሀገር ለመርዳት በምንንቀሳቀስበት ወቅት የአምባገነኖችን ዕድሜ ለማራዘም ሕዝባቸውን የሚያጉላሉ መንግስታት ሥልጣን ላይ እንዲቆዩ ለመርዳት ምርጫዎችን እንዲያሰናክሉ ወይም ለተረጂው ሕዝብ የታለመ እርዳታን ራሳቸውን ለማበልጸግ ያለመዋሉን ማረጋገጥ ግዴታችን ነው። ይሄ ሁልጊዜም መንግስታችንን ተጠያቂ ለማድረግ ልዩ ትኩረት ሰጥቼ የምሰራበት ጉዳይ ነው። አድማጮች የፕሬዚዳንት ሙላቱ ተሾመን ጽሕፈት ቤት ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። ቃል የተገባለትን የቴዲ አፍሮን የራሱን ድምፅ ጨምረን ሁሉንም እንዳገኘን በራዲዮ መጽሔት ይዘን እንቀርባለን።